You with SBS Radio Hagarinya Report. የጎንደር ዩኒቨርሲቲ የጎንደር ቤተሰብ ፕሮጀክት በዩኒቨርሲቲው ሰላማዊ የመማር ማስተማር ሂደት ላይ አዎንታዊ አስተዋጽኦ እንደሚኖረው ዩኒቨርሲቲው ገለጸ። የዩኒቨርሲቲው ፕሬዝደንት ፕሮጀክቱ በይፋ ሰሞኑን ይመረቃል ብለዋል። የጎንደር ዩኒቨርሲቲ ፕሬዝደንት ዶክተር አስራት አጽደወይን ከኤስቢኤስ አውስትራሊያ ሬዲዮ ዘጋቢ ጋር ባደረጉት ቃለ ምልልስ የጎንደር ቤተሰብ ፕሮጀክት መነሻው በአገሪቱ ወቅታዊ ሁኔታ ከስጋት ነፃ ሆነው እንዲማሩ ለማድረግና የተጠናከረ ኢትዮጵያዊ የባህል ትስስር በተማሪዎችና በአካባቢው ማህበረሰብ መካከል እንዲፈጠር አላማ አድርጓል ብለዋል። እንግዲህ የጎንደር ቤተሰብ ፕሮጀክት ተማሪዎቻችን አሁን ካለው ወቅታዊ ሁኔታ አኳያ ስጋት እንዳይኖርባቸው ከስጋት ነጻ ሆነው የመጡበትን አላማ ከማሳካት አኳያ ትልቅ ፋይዳ አለው ብለን እናምናለን። ከዛ ባሻገር ኢትዮጵያዊነታችንን አብሮ ነዋሪነታችንን የሚያስተሳስር አሁን እንደ ኢትዮጵያ እያጣነው የመጣነውን አብሮ የመኖር ባህል ለመመለስ ወይም ደግሞ ለማጠናከር የሚያግዝ አንዱ የሌላውን ባህል የሚያውቅበት እና በዚህም ኢትዮጵያዊነትን የምናዳብርበት ትልቅ ፕሮጀክት ነው ብለን የምናስበው። እንደ ዩኒቨርሲቲ ፕሬዚደንት ዶክተር አስራት ገለጻ ፕሮጀክቱ የዚህ አመት አዲስ ገቢ ተማሪዎችን መነሻ አድርጎ እየተሰራበት ነው ብለዋል። ተማሪዎቹ እንደ ወላጆቻቸው የሚሆንላቸው ቤተሰቦቻቸው ጋርም ትስስር ይፈጠርላቸዋል። በዚህ ፕሮጀክት ተማሪዎቻችን አንድ ቤተሰብ ጎንደር ላይ ይኖራቸዋል። በዓመት በዓል ሊሆን ይችላል። በየጊዜው በስልክም በአካልም እየተገናኙ አንድ ቤተሰብ ለወዳጁ ለቤተሰቡ የሚያደርገውን እገዛ በማድረግ ረገድ እያደረገ እያገዘ እየመከረ ተማሪው የመጣበትን ዓላማ አሳክቶ እንዲሄድ የሚያግዝ ነው። ተወውቁ በተማሪውና ጎንደር ላይ ባለው ቤተሰብ የሚቆም አይደለም። ተወውቁ የጎንደር ላይ ያለው ቤተሰብ ከተማሪው ወላጆች ቤተሰቦችም ጋር እንዲተዋወቅ የሚያደርግና ኢትዮጵያዊነትን የሚያስተሳሰር የአማራን ባህል ተማሪዎቻችን አውቀው እንዲሄዱ፣ ነገም ደግሞ ሲወጡ ስለ አማራ ስለ ኢትዮጵያዊነት ጥሩ አምባሳደር ሆነው እንዲወጡ ከመጡበት መማር ማስተማር እውቀት ክህሎት፣ ያመለካከት በተጨማሪ አንድነትን አብሮ መኖርን አውቀው እንዲሄዱ ከማድረግ አኳያ ትልቅ ፋይዳ ያለው ብለን ነው እየሰራን ያለ ነው። ተማሪዎቹ የጎንደር ቤተሰብ እንዲኖራቸው መደረጉ የእርስ በርስ ትስስር ማጠናከሩ እንደተጠበቀ ሆኖ በርካታ ፋይዳዎችን ሊያስገኝ እንደሚችል ጎንደር ዩኒቨርሲቲ ተስፋ አድርጎበታል ብለዋል። በትምህርት ጥራቱም ላይ አስተዋጽኦ ይኖረዋል። በአብሮ መኖር ላይ አስተዋጽኦ ይኖረዋል አንዱ የሌላውን ባህል እንዲያውቅ ትልቅ አስተዋጽኦ ይኖረዋል ብለን ነው የምናውቀው እና ዘርፈ ብዙ ጥቅም ነው ያለው ይሄ የጎንደር ቤተሰብ ፕሮጀክት ብለን ነው የምናምነው። የዚህ ፕሮጀክት አንዱ አይነተኛ ውጤት ይሆናል ተብሎ የሚጠበቀው በተለያየ ምክንያት ከፊል በብሔር ከፊል በሃይማኖት ከፊል በተለያዩ የአመለካከት ጉዳዮች በዩኒቨርስቲዎች ተማሪዎች እና በዩኒቨርስቲው አልፎ አልፎ ምናልባትም በከተማም አካባቢ በሚንቀሳቀሱበት ጊዜ ሊያጋጥሙ የሚችሉ ግጭቶችን፣ ብሔር ጠቦችን እና መሰል ሰላም ሊያሳጡ የሚችሉ ወይም የመማር ማስተማሩን ሂደት የሚያደፈርሱ ሂደቶችን ለመከላከል ትልቅ ሚና ይኖረዋል ተብሎ ነው እየተነገረለት ያለው እና ከዚህ አኳያ እናንተስ ምን ትጠብቃላችሁ ዩኒቨርሲቲ ውስጥ ሰላሙን አስጠብቀው ሰላማዊ መማር ማስተማር እንዲኖር እና አሁን በየዩኒቨርስቲዎቹ እየሰማን ያለውን ግጭት ከመከላከል አኳያ ምን እየሰራችሁ ነው? እንግዲህ አሁን በዚህ ሰዓት በተለያየ ትምህርት ተቋማት እየተፈጠረ ያለውን ጫና የምንረዳው ጉዳይ ነው። ይህንን ጫና ለመቅረፍ በዩኒቨርሲቲያችን የተለያዩ ዝግጅቶች ስናደርግ ቆይተናል። አሁንም እያደረግናቸው ያሉ የተለያዩ ተግባራት አሉ። ከዚህ አኳያ የጎንደር ቤተሰብ ፕሮጀክት እንደ አንድ ስትራቴጂ ልንወስደው እንችላለን። ምክንያቱም አንድ ተማሪ ቤተሰቡ አካባቢ ሲሆን የሚሰማው ደስታ ይኖራል። ከስጋት ነጻ ይሆናል። እኛም እዚህ ያሉ ከተለያዩ አካባቢ የመጡ ተማሪዎች ጎንደር ላይ ቤተሰብ ሲመሰረትላቸው የሚሰማቸው ደስታ ይኖራል። አብዛኛው በተለይም ደግሞ የአንደኛ ዓመት ተማሪዎች ከቤተሰቦቻቸው ለመጀመሪያ ጊዜ የተለዩ ከአካባቢያቸው ለመጀመሪያ ጊዜ ርቀው የመጡ እንደ መሆናቸው መጠን ቤተሰብ ሲዘጋጅላቸው በምክርም በተለያዩ መንገድም አይዟችሁ የሚላቸው ቤተሰብ ካገኙ ከስጋት ነጻ እንደሚሆን ምንም የሚያጠያይቅ ነገር አይደለም። እኛም አሁን ከቤተሰቦችም ብለን እየመዘገብን ካሉ ቤተሰቦችም እያየን ያለ ነው። ከቤተሰብም በላይ ልዩ እንክብካቤ እንደሚያደርጉ የእንግዳ ተቀባይነታችን የአካባቢያችን የእንግዳ ተቀባይነት ለማሳየት በጉጉት እየጠበቁ ያሉ እንደሆነ ነው። ከቤተሰብ የተረዳ ነው እና ተማሪዎቻችን በዚህ ረገድ ቤተሰብ ከመሰረቱ አሁን እየታየ ያለውን ከብሔር ጋር ከተለያየ መንገድ ግጭትን ሊያስነሱ የሚችሉ ችግሮችን ከመቅረፍ አኳያ ትልቅ ፋይዳ ይኖረዋል ብለን ነው ምናምን። ከዛ ውጭ እንደ ዩኒቨርሲቲ ይህንን እንደ አንድ ስትራቴጂ ወሰን እንጂ ሌሎችም አሁን እየተከሰተ ያለውን ችግር ለመከላከል እየሰራ ናቸው ያሉ በርካታ ተግባራት አሉ። በተለይም ተቋሙ በተቋሙ አገልግሎት ጥራትም ሆነ ሌሎች መጓደል መጣት ግጭት እንዳይከሰት የተለያዩ ዝግጅቶችን እያደረግ ነው። የተማሪ አገልግሎቶችን በምግብ ቤት በመኝታ ቤት እንዲሁም ደግሞ በመማር ማስተማሩ ጉድለት ምክንያት ግጭት እንዳይከሰት እየሰራን ነው። ሁሉም የዩኒቨርሲቲው መምህራን፣ አስተዳደር ሰራተኞች፣ የጤና ባለሙያዎች እንዲሁም ተማሪዎች የራሳቸው ወደ አንድ ሳምንት ጊዜ ወስደን የተለያዩ ውይይቶችን አድርገናል። ሰላማዊ መማር ማስተማራችን እንዴት እናስጠብቅ፣ አመቱ የሚጠይቀውን ከወዲሁ አውቀን ምን ሊከሰት ይችላል፣ ምን ማድረግ አለብን? የሚለውን የቅድመ ዝግጅት ስራ ስንሰራ ቆይተናል። ከዩኒቨርሲቲው ማህበረሰብ ብቻ አይደለም፣ ከአካባቢው ማህበረሰብ፣ ከጸጥታ አካላት ከሃይማኖት አባቶች ከሀገር ሽማግሌዎችም ጋር እንዲሁ ተማሪዎችን ከመቀበላችን በፊት የቅድም ዝግጅት ስራ የተማሪዎቻችንም እንዴት መቀበል አለብን በሚለው ውይይት አድርገን ውጤታማ የሆነ የአቀባበል ስነ ስርዓት አድርገናል። በዚህም ወላጆች ከስጋት ነፃ እንደሆኑ፣ ተቋማችን ምን ያህል ሰላማዊ እንደሆነ፣ ህዝቡ ምን ያህል እንግዳ ተቀባይ እንደሆነ መስክረው ነው የሄዱት። በሚዲያም አሁንም ያንን ለማስቀጠል በዛሬ እለትም ከተለያዩ የጸጥታ አካላት ጋር፣ የተለያዩ የማህበረሰብ ክፍሎች፣ የመስተዳደር አካላት፣ የከተማው፣ የዞኑ እንዲሁም ከክልል የመጡ የተለያዩ የጸጥታ ኃይሎች ባሉበት ሰፊ ውይይት ነው ያደረግነው። እዚህም ለተቋማችን እንደ ተቋም መስራት የሚገባንን፣ የጸጥታ አካላትም በበኩላቸው መስራት ያለባቸውን፣ የሃይማኖት አባቶች፣ ሀገር ሽማግሎች ለተማሪዎቻችን ምን መምከር እንዳለባቸው በምን መልኩ ተቋማችን ማገዝ እንዳለባቸው ሰፊ ውይይት ነው ያደረግነው። ውይይታችን በጣም እጅግ ስኬታማ ነበር። አሁንም እንግዲህ የፈጣሪ እገዛ ታክሎበት ተቋማችን ሰላማዊነቱን አስጠብቆ እንደሚቀጥል ነው ተነጋግረን የተለያየ ነው። የጎንደር ዩኒቨርሲቲ ጎንደር ቤተሰብ ፕሮጀክት ሊተገበር መሆኑን እንደተሰማ የመንግስት አካላትን ጨምሮ የተማሪ ወላጆችን መሰል ዩኒቨርሲቲዎችንም ሆኑ የማህበራዊ ሚዲያ አንቂዎችን ይበል እንዲሉ አድርጓል ያሉት ዶክተር አስራት ፕሮጀክታቸው በሌሎች ዩኒቨርሲቲዎችም ተተግብሮ ሰላማዊ የመማር ማስተማር ሂደት እንዲጠናከር የኢትዮጵያ ባህላዊ እሴቶች ትስስር እንዲጎለበት ቢደረግም ምኞታቸው መሆኑን ገልጸዋል። ዶክተር አስራት በተለይም ከቅርብ ጊዜያት ወዲህ በብሔር በሃይማኖትና በተለያዩ አጀንዳዎች ግጭቶች እየተቀሰቀሱ ጉዳት እየደረሰ በመሆኑ የቤተሰብ ፕሮጀክቱ በየከፍተኛ ትምህርት ተቋማት ቢጠናከር ቀስ በቀስ ከፍተኛ ለውጥ ማምጣት እንደሚቻል እምነታቸው መሆኑን ገልጸዋል። በተጠናክሮ ቀጥሏል ያሉት የዩኒቨርሲቲው ፕሬዝደንት ዶክተር አስራት ጽደወይን የጎንደር ቤተሰብ ፕሮጀክት የትግበራ ሂደቱ የተጠናቀቀ በመሆኑ በቅርቡ በርካታ ተጋባዥ እንግዶች በተገኙበት የተማሪዎቹና የጎንደር ከተማ ቤተሰቦቻቸው ትውቅ ስነ ስርዓት በይፋ ይደረጋል ብለዋል። ለኤስቢኤስ አውስትራሊያ ሬዲዮ ለተጠናቀረው ዘገባ ደመቀ ከበደ ከኢትዮጵያ አዲስ አበባ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ